ህወሓት በሰሜናዊ የአማራና አንዳንድ የአፋር ክልል ወረዳዎች ዘልቆ በመግባት ከተሞችን ተቆጣጥረዋል። ታጣቂው በአማራ ክልል ያደረገውን ወረራ ለመከላከል የአማራ ክልል መንግስት የክተት ጥሪን ጨምሮ በመከላከያና በፖሊስ ውስጥ የነበሩና በተለያዩ መንገዶች ከሰራዊቱ የተቀነሱ አባላትን ቀደም ሲል ወደ ግንባር እንዲዘምቱ ጥሪ አድርጓል። ዛሬም ርዕሰ መስተዳደር አገኘው ተሻገር በሰጡት መግለጫ ህወት ጥቃት እየፈጸመ ያለው በህዝባዊ ማዕበል በመሆኑ የተቃጣውን ህዝባዊ ማዕበል በህዝባዊ ማዕበል መመከት ይገባል ብለዋል። ጠላት ጦርነቱን ህዝባዊ አድርጎታል። ጠላት ወያኔ ጦርነቱን ህዝባዊ ስላደረገው እኛም ህዝባዊ እንድናደርገው በዚህ አጋጣሚ ተበይ ማሰብ እንደ ህዝብ መነሳት መቻል አለበት። ስለዚህ በየአካባቢያችን ጠላት መቆሚያ መቀመጫ እንድናሳጣው በዚህ አጋጣሚ ጠጠ ማሰራት ይፈልጋሉ። በዚህ ጊዜ አረበኞች መፈጠር መቻል አለ ስለሆነ ይሄ ጦርነት ህዝባዊ አድርገን መታገል መቻል አለብን ነው ባለፈውም ጊዜ ያደረግነው ጥ ይሄ ነው። በባህር ዳር ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር ቻላቸው ታረቀኝ በሰጡት አስተያየት የጦር ስልትን ህዝባዊ ማድረግ ኋላ ቀርና ዘመን ያለፈበት ቢሆንም ማዕበል ሲመጣ ግን የግድ በማዕበል መመለስ አማራጭ የለውም ብለዋል። እንዲህ አይነት ጦርነት በአንድ ክልል ላይ ወይም በአንድ ሀገር ላይ ሲጋጣ ይህንን አይነቱም ጦርነት መመከት የምትችልበትም ዜዴ መቀየስ የግድ ይላል። ማለት እና እንዲህ አይነቱን ጦርነት የምትመክተው አሁን የህዝብ ማህበር በመከላከያ ውስን በሆነ መከላከያ በከባድ መሳሪያ የምትመልሰው ሆኖ ሳይገኝ ሲቀር እንዲህ አይነቱን የህዝብ ማህበር የምትመክተው የህዝብ ማህበር በማስነሳት ጎርፍን በጎርፍ ማለት ነው በሌላ አማርኛ እና ርዕሰ መስተዳድሩ ያሉ ህዋት ጦርነቱን ህዝባዊ ስላደረገው የአማራ ክልልም ሆነ ኢትዮጵያ ጦርነቱን ህዝባዊ አድርገዋለች የሚለው ትክክል ነው። እኔም በግሌ እንግዲህ መሆን አለበት ብዬ ነው ማምነው። የህወሓት ጦርነት ለትግራይ ህዝብ የሚጠቅም አላማ የለውም ያሉት ርዕሰ መስተዳደር አገኘው አላማው አማራን አንገት ማስደፋት ነው ብለዋል። ይህ ጦርነት በጣም ወሳኝ ዋናው ዓላማ ደጋግሜ እንደምናገረው ወረራ ነው። ለነጻነት የሚደረግ አይደለም። የትግራይን ህዝብ ከማናቸው ነገር ጥቃት ለመከላከል ነው። ወረራ ነው፣ ዝርፊያ ነው። እንደ ዝርፊያ የሚካሄድ ጦርነት ስለሆነ ዋና አላማው ግን ዋነኛው አላማ የሆነ ሲያበቃ በወረራው ውስጥ የአማራን ህዝብ አንገት ማስደፋት ኢትዮጵያን ማፍረስ በአሁኑ ሰዓት ጠላት ሰተት ብሎ ገብቷል። ሰተት ብሎ እንዳይወጣል እያደረገ ነው። አቶ አገኘሁ በመግለጫቸው ህወሓት በተቆጣጠራቸው አካባቢዎች ከፍተኛ ዝርፊያ እየተካሄደ እንደሆነ፣ ግን ደግሞ ወራሪ ያሉትን ኃይል ለመከላከል ትግል እየተደረገ እንደሆነ ገልጸዋል። ሁለተኛ ከፍተኛ ዝርፊያ ያለ በአሁኑ ሰዓት ከተሞች ባዶ እየሆኑ ነው። የቤት ጣራ ሳይቀር ተነቅሎ እየተወሰደ ነው። ወደ ከወልዲያ እስከ ደብረ ዘቢት ባሉ ቦታዎች ያለ ንብረት በቅርቡ ተጭኖ ተንቀሳቅሷል። ይህ ብቻ ሳይሆን ሰዎች በግፍ እየተገደሉ ነው። የጸለምታ አርሶ አደሮች ፊት ለፊት እየታገሉት ነው ያሉት። የደወሉ አርሶ አደሮች በመጣበት በየትኛው አቅጣጫ እንዳይገባ፣ ወደ ዞን እንዳይገባ እየታገሉት ነው ያሉት። በሁሉም ግንባር ላይ ከፍተኛ የሆነ ሰብአዊ፣ ማቴሪያላዊ ኪሳራም እየደረሰበት ነው ያለው። እሱ ወደፊት ይመጣል። የጠላታይ ወታደር ተገቢ እርምጃ የተወሰደበት በሁለቱም በኩል ጦርነቱን ህዝባዊ መልክ እንዲኖረው ማድረግ በአማራና በትግራይ ህዝቦች የወደፊት ግንኙነት ላይ የሚኖረው ጠባሳ ይኖር ይሆን ስንል አቶ ቻላቸውን ጠይቀናል። እንደዚህ ባህል ሀገር ያለው የትግራይ ተወላጆች የሚያንቀሳቅሷቸው ድርጅቶች ሰብረው ገብተው ህብረተሰቡ ምንም ጥላት እንደሌለው ህዋት ጥላታ አለህ መጣብህ እያለ የሚነግረው የተሳሳተ መሆኑን በደንብ ለህብረተሰቡ ማስረት ከቻሉ ማራ ህዝብ እና በትግራይ ህዝብ መካከል ምንም የህዛዊ መሰረት ያለው ጥላቻ የለም። የአማራው ህዝብ ቢሆን በመሰረቱ የትግራይ ህዝብ ጥላት በማኒፌስቶ ጠላት ነው ብሎ የፈረጀ ህዋት ነው እንጂ የትግራይ ህዝብ አይደለም። በመሰረቱ እነዚህ ቁርሾች የህዝብ ለህዝብ ስላልሆኑ ሲዲንዲስ በሚጠፋ ጊዜ አብሮ የሚጠፋ ነው ብዬ ነው ማለት ነው። ህብረተሰቡ ባልተጨበጡና መሰረት በሌላቸው ያሉ ባልታ የማህበራዊ ሚዲያ ወሬዎች ሳይደናገር አካባቢውን እንዲጠብቅ ርዕሰ መስተዳድሩ አሳስበዋል። አለም ነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር